ባለፈው አርብ ዳር 30 ተከብረው የዋለውን ዓለም አቀፍ የሰብአዊ መብቶች ቀን አስመልክቶ ተቀማጭነታቸውን በኢትዮጵያ ያደረጉ የዘጠኝ ሀገራት አምባሳደሮችና ምክትል አምባሳደሮች የጋራ መልእክት ለንባብ አብቅተው ነበር። የአሜሪካ፣ እንግሊዝና የጀርመን ዲፕሎማቶች የተካተቱበት መልእክት ከዳሰሳቸው ጉዳዮች ውስጥ የኢትዮጵያ መንግሥት የደነገገው የአስቸኳይ ጊዜ አዋጅ አንዱ ነው። እንደ ሰብአዊ ፍጡር ሁላችንም ለሰብአዊ መብቶች ዘብ መቆም ግዴታ አለብን ያሉት ዲፕሎማቶች ይህንን ሲሉም ይበልጥ ትኩረት የሚያሻቸው ያሏቸውን ጉዳዮች በመዘርዘር ነው። ሀሳብን በነፃነት የመግለጽ መብትን በቀዳሚነት አስቀምጠዋል። ሀገራቱ በተናጠል በየጊዜው በሚያወጧቸው መግለጫዎች ሀሳባቸውን በነፃነት በመግለጻቸውና ህገ መንግስታዊ መብታቸውን በመጠቀማቸው ለእስር የሚዳረጉ ሰዎች ሁኔታ በጥልቅ እንደሚያሳስባቸው ሲገልጹም ቆይተዋል። በኢትዮጵያ ያለውን ወቅታዊ ሁኔታ አስመልክቶ በአውሮፓ ህብረት የሰብአዊ መብት ጉዳይ ኮሚቴ በጠራው ውይይት ላይ ሀሳባቸውን አካፍለው ወደ ኢትዮጵያ ከተመለሱ በኋላ የታሰሩት የዶክተር መረራ ጉዲና ጉዳይም የዲፕሎማቶቹ የሰሞኑ መነጋገሪያ መሆኑ እየታየ ነው። ዶክተር መረራ የአስቸኳይ ጊዜ አዋጁን ለማስፈጸም የወጣው መመሪያ ጥሰዋል በሚል ከታሰሩ 12 ቀናቶች ቢያልፋቸውም እስካሁንም ድረስ ጠበቆቻቸው ሊያገኟቸው እንዳልቻሉ ለዶይቼ ቬለ ገልጸዋል። ዶክተር መረራ ታስረው ወደሚገኙበትና በተለምዶ ማዕከላዊ ተብሎ ወደሚጠራው በፌዴራል ፖሊስ የወንጀል ምርመራ ማዕከል ከአንድም ሶስት ጊዜ በተቀመጠው የጊዜ ሰሌዳ መሰረት መመላለሳቸውን ከጠበቆቻቸው አንዱ ዶክተር ያዕቆብ ኃይለማርያም ይናገራሉ። እንግዲህ ጠበቆቹ ሁለት ነን፣ እኔና አቶ ወንድሞ የሚባል ሰው ሰውነን እና ከዚህ በፊት ሁለቴ ሄደናል። ሄደን ልናነጋግር ሞክረን ነበረ፣ አልተቻለም። ጠበቆች እዚህ ማዕከላዊ ሄደው ደንበኞቻቸውን ሊያነጋግሩ የሚችሉት ሮብና አርብ ከሰዓት በኋላ ብቻ ነው። ያለፈውም አርብ እኮ ሄደን ሞክረናል፣ እንደዚሁ ተመልሰናል። ያው በድጋሚ ምርመራ ላይ ናቸው፣ አሁን ሊቀርቡ አይችሉም ብለው መለሱ እኮ ሄደናል። አርበደትም አሁንም እንደገና ደግሞ እንሄዳለን። ሮብለትም እንሄዳለን። እንግዲህ እስከተፈቀደ ድረስ፣ እስከ ፍርድ ቤት እስከሚቀርብ ድረስ እንሄዳለን። ፍርድ ቤት ሲቀርብ መቼም መቅረብ እንችላለን። እስከዛ ድረስ ብናገኘው ብዙ ነገሮች መነጋገር ያስፈልግ ነበረ። ይሄ ደግሞ በሕጉም በህገ መንግስቱም፣ በዓለም አቀፋዊ ሰብአዊ ድንጋጌዎች በሙሉ የተከበረ መብት ነው። የዛሬ 68 ዓመት ግድም የጸደቀውን የዓለም አቀፍ ሰብአዊ መብቶች ድንጋጌን አብዛኛውን አንቀጾች ያካተተው የኢትዮጵያ ህገ መንግስት በቁጥጥር ስር ያሉ ሰዎችን መብት ደንግጓል። የህገ መንግስቱ አንቀጽ 21 በጥበቃ ስር ያሉ ሰዎች ከትዳር ጓደኞቻቸው፣ ከቅርብ ዘመዶቻቸው፣ ከጓደኞቻቸው፣ ከሃይማኖት አማካሪዎቻቸው፣ ከሐኪሞቻቸውና ከህግ አማካሪዎቻቸው ጋር ለመገናኘትና እንዲጎበኟቸው ምድል የማግኘት መብት አላቸው ይላል። ዶክተር ያዕቆብ ይህ ድንጋጌ አለመከበሩን ይናገራሉ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ ምክትል ሊቀመንበር አቶ ሙላቱ ገመቹም በዚህ ይስማማሉ። በፓርቲ ደረጃ ያደረጉት ሙከራ ለመሳካቱንም ይገልጻሉ። እስካሁን ድረስ ማንም ሊጎበኛቸው አልቻለም። ቤተሰቦች ያው ምግብ በየጊዜው እንደው ቀለብ ከማቀበል በስተቀር ምንም በአካል ያገኙት ነገር የለም ሊያገኙትም አልቻሉም። ጠበቆቹ እንግዲህ ህጋዊ የሆነ ጠበቃ አሁን ጊዜ ባለጉዳይም ማነጋገር ይችላል በእኛ ጋር እንግዲህ እንዲህ አይነቱ አሁን በዶክተር መረራ አካባቢ አልተቻለም። ፓርቲው እኮ በግሉ የሚያደርጋቸው ነገሮች የታል ማን ተቀባይነት ሳለው። እኛ በየጊዜው እንግዲህ በቤተሰብ በኩል ነው የምንሞክረው። ፓርቲው ሄዶ ለማየት ሙከራ አድርጎ ነበረ። ሰው ሌላ ሰው ከቤተሰብ ውጪ ሌላ ሰው እዛም ጉብኝትም ቢሆን ሊጎበኝ እንደማይችል ነው አሁን ማረሚያ ቤቶች በራሳቸው ያላቸው አስተዳደር። ዶክተር መረራ ሲታሰሩ የሚያሳድጓቸው ሁለት የዘመድ ልጆች አብሯቸው ወደ እስር ቤት መወሰዳቸው የሚታወስ ሲሆን ከቀናት በኋላ መፈታታቸው ተዘግቧል። ሶስቱም ወደ ማዕከላዊ ቢወሰዱም በተለያዩ ክፍሎች እንዲታሰሩ በመደረጉ የዶክተር መረራን የደህንነት ሁኔታ በአካል ለማረጋገጥ እንዳልተቻለ ዶክተር ያዕቆብም ሆነ አቶ ገመቹ ያስረዳሉ። ምግብ ከሚወስዱላቸው የዘመድ ልጆች ግን የዶክተር መረራ የጤንነት ሁኔታ እንደተቃወሰ መረዳታቸውን ዶክተር ያዕቆብ ይገልጻሉ። በጤናው በኩል ዶክተር መረራ ትንሽ ችግር እንደገጠመው አንዳንድ ጊዜ ምግብም እንደሚመልስ፣ ሳይበላ ምግብ እንደሚመልስ ነግረውናል። እንግዲህ እኔ ዶክተር መረራ በደንብ አውቀዋለሁ እና ስለ ጤናው ሁኔታ ማቅ ነበረ እና ያው ሁሉም ብዙም ሰው እንደሚያውቀው የስኳር ችግር አለው። አሁን ደግሞ ቅርብ ጊዜ ይሄ ቶንሰላይቲስ ምንድን ነው እንጥል እንጥል ነው የሚባለው መሰለኝ በአማርኛ። የእንጥልም ችግር እንደተፈጠረበት ብዙዎቹም ተናግረዋል። ከዚህ በፊትም የሚታወቅ አንዳንድ የጤና ችግሮች እንደነበሩ እኔ በግል የማውቀው ነገር አለ። እንግዲህ በአሁን ሁኔታ እንኳን ሕክምና ማግኘቱ በጣም እጠራጠራለሁ። እርግጥ ሕክምና ማግኘት አለበት በህጉም የተደነገገ ነገር ነው። ግን ያግኝ ያግኝ በአሁኑ ጊዜ የማውቀው ነገር የለም። የዶክተር መረራ ጠበቆች ታህሳስ ሀያ ከሚውለው መጪ የፍርድ ቤት ቀጠሯቸው በፊት ደንበኛቸውን ለማግኘት ጥረታቸውን እንደሚቀጥሉ ለዶይቸ ቬለ ገልጸዋል። ዶክተር መረራ ከታሰሩ በኋላ ያለ ጠበቆቻቸው ፍርድ ቤት ቀርበው የ28 ቀን የፍርድ ቤት ቀነቀጠሮ ተጠይቆባቸዋል።